ሳይንስና ህብረተሰብ አወዛጋቢ በሆነ መልኩ ከሶስት ወላጆች በተገኘ ጽንስ በምድራችን የመጀመሪያው ልጅ መወለዱ ተሰምቷል። ሕፃናት ሚጢጢ የራስ ቅል ይዘው እንዲወለዱ የሚያደርገው ከብራዚል የተነሳው ዚካ ተዋሲ የዓለም ስጋት ደቅኖ አልፏል። ከዓለማችን ጋር ተመሳሳይ የሆነች ለኑሮ ተስማሚ ኤክሶ ፕላኔት ተገኘች ተብሏል። ለአምስት ዓመታት ህዋው ላይ ስትከንፍ የቆየች ጁኖ የተሰኘች መንኮራኩር ጁፒተርን አልፋ ሄዳለች። በሮቦት እገዛ ቁፋሮ የሚያከናውን መሳሪያን የጫነች ሰው አልባ መንኮራኩር ኤክሶ ማርስ በሚል ተልዕኮ ወደ ማርስ ትወንጭፋለች። ፋልኮን ዘጠኝ መንኮራኩር ደግሞ ህዋ ላይ ወደሚገኘው ዓለም አቀፍ ጣቢያ ቁሳቁሳ አድርሳ ወደ ምድር ለመጀመሪያ ጊዜ ለመመለስ በቅታለች። ምድር አንድ ቀን በሃያል ፀሐያዊ ነበልባል ልትመታ ትችል ይሆናል ተብሏል። እጅግ ግዙፍ ጨረቃ የምሽቱ ሰማይ ላይ ተስረቅርቃ ታይታለች። ሊጠናቀቅ በጣት የሚቆጠሩ ቀናት የቀሩት የጎርጎሪዮሱ 2016 ዓመት በርካታ ሳይንሳዊ ክስተቶች ታይተውበታል። አብራችን ቆዩ። የጎርጎሪዮሱ 2016 ዓመት በባተ በሁለተኛው ወር ማለትም የካቲት ላይ ዓለምን ያስደነገጠ ዜና ተሰምቷል። የዚካ ተዋሲ። ብራዚል ውስጥ በስፋት የታየው የዚካ ተዋሲ ስርጭት በመላው ዓለም እንዳይዳረስ አስግቶ ነበር። ዚካ የዩጋንዳ ጫካ ውስጥ የተገኘው እንደ ጎርጎሪዮስ አቆጣጠር በ1947 ዓመት ነው ስያሜውንም በዚያው ይዞ ዚካ ታዋሲ ተብሏል። ታዋሲው በዋናነት ደም መጣጭ በሆነች ትንኝ ይተላለፋል። በተለይ ነፍሰ ጡር ሴቶችንና ሕፃናትን ያጠቃል። ዚካ ታዋሲ ሕፃናት ሚጢጢ የራስ ቅልና የተጎዳ አንጎል ይዘው እንዲወለዱ የማድረግም ተጽዕኖ አለው። በዚህ መልኩ የተወለዱ ህጻናት ቁጥር ብራዚል ውስጥ በዚህ ወር 2228 እንደሚደርሱ ተገልጧል። ሌሎች 3173 ጨቅላዎች የራስ ቅላቸው ማነስ የተከሰተው በዚካቷ ሲሆን በሌላ ምክንያት እየተጠና እንደሆነ ተገልጧል። ዩናይትድ ስቴትስ በበኩሏ ወደ ቴክሳስ ግዛቷ ብራውንስቪሌ ከተማ ነፍሰ ጡር ሴቶች እንዳይጓዙ ሰሞኑን አስጠንቅቃለች። በወርሃ የካቲት ከተገኘ ሌላ አስደናቂ የሳይንሳዊ ግኝት መካከል የስበታዊ ኃይል ሞገድ ይገኝበታል። ስበታዊ ኃይል ሞገድ ስለመኖሩ ከ100 ዓመታት በፊት የተነበየው ጀርመናዊው የፊዚክስ ሊቅ አልበርት አይንሽታይን ነበር። ግኝቱ በተግባር መረጋገጡ በእርግጥም አይንሽታይን ልክ ነበር አስብሏል። ለመሆኑ በሳይንሱ ዘርፍ በተለይም በአስትሮፊዚክስ ከፍተኛ ምርታ የተባለለት ይህ ግኝት ምንድን ነው? በአውሮፓ የህዋ ተቋም የጠፈር አፈጣጠር ምስጢርን ለመፍታት አሰሳ በሚያደርገው ሳተላይት የሚሰበሰቡ መረጃዎችን የሚተነትኑት ሳይንቲስት ዶክተር የአብባል ታደሰ መልስ አላቸው። ይህ የተገኘው ነገር እንግዲህ ስበት ኃይል ሞገድ ወይም ደግሞ ግራቪቴሽናል ዌቭ በአንስታይን ቲዮሪ ከመቶ ዓመት በፊት ተተንቢዮ ነገር ግን እስከ ዛሬ በቀጥታው አልተረጋገጠም ነበረ። አሁን ግን በተለያየ ዓለማት ያሉ ፊዚስቶች በአንድ ላይ ለረጅም ጊዜ ሲሰሩበት ነበረ። ይሄንን በቀጥታ በማረጋገጣቸው የአንስታይን ቲዮሪ ትንበያዎቹ ሙሉ ለሙሉ ትክክል እንደሆኑ አረጋግጠዋል። ይሄ የግራቪቴሽናል ዌቭ ዲቴክሽን ወይም ደግሞ የስበት ሞገድ ልኬት ነው። ያለ አንዳች ስህተት ተለክቷል የተባሉት እነዚህ የስበት ኃይል ሞገዶች ጽልመታዊ ጉድጓዶች፣ በእንግሊዝኛው ብላክ ሆልስ ወይም ኒውትሮን ኳክብት ከአንድ ነጥብ ሶስት ቢሊዮን ዓመታት በፊት እርስ በርስ ተሽከርክረው ሲላተሙ የተፈጠሩ ናቸው። እንደ ሳይንስ ማብራሪያ ምድር ከፀሐይ ከምትርቀው አርባ ጊዜ እጥፍ ትርቃለች። ድንኳ ፕላኔት ፕሉቶም ይህች ከፕላኔቶች ወዲያ በርቀት የምትገኝ ድንክ ፕላኔት ለዘመናት እንቆቅልሽ ሆና ቆይታለች። ከነ አምስት ጨረቆቿ ከሥርዓተ ፀሐይ ሽክርክሪት ጠርዝ ላይ ተንሳፋ ምስጢር ሆና ዘመን ፈጅታለች። ካለፉት ስድስት ወራት አንስቶ ግን ፕሉቶ በየጊዜው አስደናቂነቷ እየጎላ ነው። የድንኳ ፕላኔት ፕሉቶ ከርሰ ምድር ለሕይወት አመቺ በሆነ የበረዶ ቅይጥ የውቅያኖስ ውሃ የተሞላ መሆኑን የቅርብ ጊዜ መረጃዎች ያመለክታሉ። አዲስ አድማስ ኒው ሆራይዞን የተሰኘችው ህዋቃይ መንኮራኩር ፕሉቶ ጥግ ደርሳ ድንኪቱን ፕላኔት ትበረብር ይዛለች። ቋጥኞች፣ የበረዶ ግግሮች፣ አሁን ደግሞ የበረዶ ቅይጥ ውሃዋ ተደርሶበታል። ድንኳ ፕላኔት ፕሉቶም በደቡብ አፍሪካ ኖርዝ ዌስት ዩኒቨርሲቲ መምህርና ተመራማሪው ዶክተር ጌትነት ፕሉቶ ላይ ተገኘ ስለተባለው የበረዶ ቅይጥ የውቅያኖስ ውሃ እንዲህ ነበር ያብራሩት። ወይም ድንክ ፕላኔት ከፀሐይ በራቀ ቁጥር እየቀዘቀዘ ነው የሚሄደው። የበረዶና የውሃ ቅልቅል አይነት ነው ተገኘ የተባለው የከርሰምድር ውሃ ብሎ የሚገኝቷል። አንዳንዴ በብዛት አይታይም። ከላይ ሌላ በረዶ የሰራ አካላል ነ ፍሉሶ ለምሳሌ፣ በጣም የሚታወቅ ማዕድን ሳይሆን ናቾጂ የሚባል ጋዝ፣ ሚቴን እና ካርቦን ሞኖክሳይድ የሚባሉ ጋዞች አሉ። እነሱ እራሳቸው የበርገው መልክ ነው ያሉት ከነዛ ስር ነው ራሱ ይሄ ውሃው ክፍል ያለው ከመቶ ከአስንቶ አምሳ እስከ ሁለት መቶ ኪሎ ሜትር ጥልቀት ያን ያለውን ውሃው ፓርት ራሱ ወርታች መቶ ኪሎ ሜትር ጥልቀት አለው ብሎ ነው ሳይንቲስቶች ሲገልጹ የነበረው። አብዛኛው ክፍሏ በጋዞች ክምችት የተሞላ ነውጠኛ ፕላኔት ናት። የአቧራ ቧሂት ጀርቧን እንደ ቀለበት ሸብቦ የሚጋልባት መግነጢሳዊ ኃይሏ ያገኘውን ጎትቶ የሚፈጠፍጥ ጁፒተር ፀሐይ ስትፈጠር በቃይ ብላይቶቻቸው በርካታ ቁሶች ተግተልትለው የሰፈሩባት ግዙፏ የጋዝ ክምችት ፕላኔት ጁፒተር በ67 ጨረቆቿ ታጅባ ህዋ ላይ ትዞራለች ትዘውራለችም። ጠፈርተኞች የፕላኔቶች ንጉሥ ሲሉ ያሞካሿታል። ንጉሥ ፕላኔት፣ ነውጠኛዋ ፕላኔት ከሌሎች ፕላኔቶች ጋር ሆና የምትሽከረክራት ፀሐይ ምናልባት አንዳች ፀሐያዊ ነበልባል ወደ ምድራችን ትሰድ ይሆን የሚል ጥያቄም በ2016 ሳይንቲስቱ አጭሯል። የምድራችን ፀሐይን ጨምሮ በሰፊው ህዋ ላይ ፈሰው የሚርመሰመሱ እልፍ አላፋት ከዋክብት ውስጣቸው ፍንዳታዎችን ያከናውናሉ። በዚያም ፀሐያዊ ነበልባሎችን ያመነጫሉ። ከዋክብቱ አልፎ አልፎ መጠኑ ከተለመደው ላቅ ያለ ነበልባልም ወደ ምድር ይለቃሉ። የነበልባሉ ብርታትና ግለት ከተለመደው እጅግ ሲልቅ ኃያሉ ነበልባል በእንግሊዝኛው ሱፐር ፍሌር ይከሰታል። ኃያሉ ፀሐያዊ ነበልባል በንጽጽር ሲታይ ከርሰ ምድር እያንቧለቀች ከምትተፋው እሳተ ገሞራ 10 ሚሊዮን ያህል መጠን እንደሚደርስ ይጠቀሳል። ዶክተር ጥላይ ታደሰ በአሜሪካ የጠፈር ምርምር ጣቢያ ወይም ናሳ ካስሩ የምርምር ጣቢያዎች ግዙፍ በሆነውና 10 ሺህ ሰራተኞች በሚገኙበት ጎዳርድ የውሃ ማዕከል ውስጥ ፀሐያት ላይ ስለሚከሰቱ ፍንዳታዎች ይመራመራሉ። የተለያዩ ፍንዳታዎች ከፀሐይ ላይ ይነሳሉ። እነኚህ ፍንዳታዎች የሚነሱት ዋነኛው ምክንያት ፀሐይ ክብና ማግኔቲክ ፊልድ በውስጧ ያለ ናት። ልክ አሁን አንድም ፕላስቲክ ጠምዝዘ ነው ብንለቀው ወደ ቦታው ይመለሳል። ያ ማግኔቲክ ፊልድ የተጠመዘዘውም ከጠመዘዘ በኋላ ወደ ቦታውን ለመመለስ በሚሞክርበት ጊዜ በዛን ሰዓት የተለያዩ ቻጅድ የሆኑ ፓርቲክሎችን እና ራዲሽኖች ወይም ደግሞ ጨረሮችን በዛን ሰዓት ይለቃል። የፀሐይ ፍንዳታዎች ዋናው መንስኤ የማግኔቲክ ፊልድ ወይም ደግሞ ማግኔጢሳዊ መስኩ ነው። በ2016 በሕክምናው ዘርፍ ሲበዛ ያነጋገረ ክስተት ታይቷል። ተመራማሪዎች ከአስርት ዓመታት ምርምራቸው በኋላ ከሦስት ሰዎች ዘረመል በመውሰድ የሦስት ወላጆች አንድ ልጅ እንዲወለድ አድርጓል። በሃይማኖት ሰዎችና የሞራል አቀንቃኞች ዘንድ ጉዳዩ እጅግ ተወግዟል። ዘረመሉ ከሦስት ሰዎች በመርፌ ተወስዶ ቤተ ሙከራ ውስጥ ከዳበረ በኋላም መስከረም ወር ላይ የመጀመሪያው ሶስት ወላጆች ያሉት ሕፃን ተወልዷል። በተመሳሳይ ሳይንሳዊ መንገድ ቻይና ቻይናና ዩክሬን ውስጥ ሶስት ወላጆች ያሏቸው ልጆች መወለዳቸው ተዘግቧል። የኖቤል ሽልማት አሸናፊዎች ይፋ የሆነበት 2016 በአካላዊ አወቃቀሩና ፈጣን ስርጭቱ ልዩ የሆነ የጉንዳን ሰራዊት ከኢትዮጵያ ተነስቶ ለዓለም ስጋት ሊሆን ይችላል የሚል ዘገባ የተደመጠበት አመት ነው። ለሰባ ዓመታት ስትናፈቅ የቆየችው ልዕለ ጨረቃ ሱፐርሙን የታየችው በዚሁ ዓመት ነው። ሳምሶን ኩባንያ ለገበያ ያቀረበው ኖት ሰባት የተሰኘው ዘመናዊ የእጅ ስልክ ባትሪ የመፈንዳት ባህሪ በማሳየቱ ኩባንያው የሸጣቸውን ስልኮች በአጠቃላይ የሰበሰበበት አመት ነበር፣ 2016 የጠፈር ተመራማሪዎች በሌላኛው ሩቅ ዓለም ምናልባት ሕይወት ያላቸው ፍጡራን ካሉ ለማነጋገር ጥረት እናደርጋለን ሲሉ የገለጡትም በዚሁ ዓመት ነው። በፊዚክሱ ዓለም የዘመናችን ጠበብት ስቴፈን ሃውኪንግ ይህ ሙከራ አንዳች መዘዝ ሊያስከትል ይችላል ሲል አስጠንቅቋል። ልናናግራቸው የምንፈልጋቸው ማናቸውም የሌላ ዓለም ፍጡራን እኛን እንደ ተዋሲ ነው የሚቆጥሩን። እናም ሊገድሉን ሳይሆን ሙሉ ለሙሉ ከምድረገጽ ሊያጠፉን ይችላሉ ሲሉም ሳይንቲስቶች የግንኙነት ሙከራው እንዳይደረግ ወትውቷል። በዚህም አለበዚያ ግን ሳይንቲስቱ የሌላኛው ዓለም ፍጡራን እስኪያናግሩን ድረስ አንጠብቅም፣ ይልቁንስ እኛው መልእክት እንልክላቸዋለን ሲሉ ቁርጠኛ አቋማቸውን አሰምቷል። ግንኙነቱንም እንደ ጎርጎሪዮስ አቆጣጠር በ2018 ዓመት ለመጀመር አቅዷል። ነገሩ አሳ ጎርጓሪ ዘንዶ ያውጣል እንዳይሆን በሚል በርካታ ሳይንቲስቶችን አስግቷል። አድማጮች፣ የሳይንሱ ዓለም አበይት ክስተቶች በ2016 በሚል ያጠናቀርንላችሁ ልዩ የሳይንስና ኅብረተሰብ ዝግጅት በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ፣ ጤና ይስጥልኝ።